ne si gudaj Foto agone asa yingi

ብዙ ያሳያል ለካሴ ሷም ልብ በፍቅር ያምናል እንኳን አየችው ገባት መሜ በእሷ እንዳስጠላኝ ምሄዱ ቆሜ እንኳን አየችው ገባት መሜ በእሷ እንዳስጠላኝ ምሄዱ ቆሜ